ከትናንትና ጀምሮ እስከ ነገ ረቡዕ ድረስ እንደሚቆይ የተነገረለት የንግድ ወይንም የግብይት እንቅስቃሴ አድማ ዛሬም በተለያዩ ስፍራዎች ቀጥሏል። በጅማ ትናንት የጀመረው አድማ ዛሬም በተጠናከረ መልኩ ቀጥሎ ሁለት ሰዎች መሞታቸውን በስልክ ያነጋገርነው ነዋሪ ገልጦልናል። በርካታ ሰዎች አሁን ያየሁትን ሁለት ሰዎች አንድኛው ሰው ሞት ወለረዴ ያው ሲወጣ የተመታውን ሰው ማንነት ያለውኝ ሌሎችን ሁለቱን ሰዎች ያው በአካል ህጅ ማረጋገጥ አልቻልኩም። ያለው ነገር ትንሽ ከባድ ስለሆነ የጸጥታ ኃይሎች የሚጠበቀው ከባድ ስለሆነ በጅማው ተቃውሞ የተከፈቱ ሱቆች እንዲዘጉ፣ የፖለቲካ እስረኞች እንዲፈቱ ኦሮምኛ ቋንቋም ብሔራዊ ቋንቋ እንዲሆን የሚሉ ጥያቄዎች መስተጋባታቸውን ነዋሪው ተናግሯል። ጅማ ከጋር እስከ ጋር እንደ የተናወጠች ና የግቢያ አገልግሎት ሰርቪስ የለም፣ ህንፃዎች ና እንደዚህ ይቃጠላሉ፣ የአማርኛ ጽሁፎች ይቀደዳሉ ምናም እንደዚህ። ፖሊሶችም ያው እንደዚህ አስለቃሽ ጭስም ተጠቅመው ያው ህዝቡን ለመመት ተሞክሯል። በስልክ ያነጋገር ነው የጅማ ዩኒቨርሲቲ ተማሪ ከተቃውሞ ጋር በተያያዘ ለጅማ ዩኒቨርሲቲ ተማሪዎች ለምሳ የሚሆን ምግብ አለመግባቱን ተናግሯል። ሌላው ከጅ ማ ወጣ ባለ ስፍራ ተደብቆ እንደሚገኝ የተናገረው ነዋሪ በበኩሉ ፖሊሶች እንዳባረሯቸው ጠቅሷል። ተባርቤን ነው ወደ ቤት ገባን። ለዛ ነው ታውቃለህ። ፖሊሶች አሉ በቃ ፌዴራሎች ቄስ ቦምብ ምናምን ሲወርውርብን፣ ስለዛ ፓርቲ ወደ ቤት ገባንና አ ምንም የለም እኛ ራሱ ተረብተን ነው ያለነው። የወሊሶ ነዋሪው የአይን እማኝ በበኩላቸው ከትናንቱ አንጻር የዛሬው ሰልፍ ሰላማዊ መሆኑን ይገልጻሉ። በወሊሶ ትናንት ጠዋት እስከ ረፋዱ አራት ሰዓት ድረስ አነስተኛ የመጓጓዣ እንቅስቃሴ የነበረ መሆኑን፣ ረፈድ ብሎም ተቃውሞ ተቀስቅሶ እንደነበር ገልጧል። ትናንት ላይ ያለው እንቅስቃሴ ትንሽ ከፖሊሶችም ጋር ግጭት ነበረ በአፍሪካስቴስየመጠን ነገር ነበር። ከዛ በኋላ ከተማ ጎማ የማቃጠል አንዳንድ መንገድ የመዝጋት ምናምን ሙሉ አደገኛ ተቃውሞ ነበር። ዛሬ ግን ሙሉ ለሙሉ ተፈቅዶ ተቃውሞም ፖሊሶች አጅበውት ወደ ታች ወደ ላይ ትልቅ እንቅስቃሴ ነበር፣ ሰላማዊ በሆነ መልኩ ማለት ነው። የፖሊሶ ተቃውሞ ከሰዓት ከሰባት ሰዓት በኋላ መብረዱን ነዋሪው አክሎ ተናግሯል። በሰው ላይ የደረሰ ጉዳ ያለውበት አካባቢ ላይ የለም፣ ግን በአስለካስቲስ ሰውን በትነው ሲሯሯት ነበር። ከሶስት ሰዓት ጀምሮ ከስድስት ከምናምን ድረስ ሰላማዊ እንቅስቃሴ ነበር። የሀገር ሽማግሌዎችም አብረው ነበረ ከወጣቱ ጋር ወርታቸው ወደላይ ሲሉ የነበሩ ግሩፕ ግሩፕ ሆነው ሰላማዊ የሆነ እንቅስቃሴ ነበር። ከዛ በኋላ ሽማግሌዎቹ ሰብስበዋቸው ከፖሊስ ጋር ግጭት እንዳይፈጥሩ ፖሊሶችንም መንገድ ለቀውላቸው እንዲሄዱ ከፖሊስ እንዳይተናኮሉ አንዳንድ ምክር ሰጥተዋቸው ነው የተበተነው። የሐረማያው ነዋሪ ደግሞ ዛሬ በከተማው ተቃውሞ ባይኖርም የንግድ ቤቶች ተዘግተው ከተማው ረጭ ማለቱን ይናገራል። ዛሬ ምንም ሰልፍ የለም። ከተማው እንደተዘጋ ነው። ያለ ምንም ሰልፍ የለም። ግን ሰዎቹ ነቀነቃሪ ወታ ወታ ትንሻ ወታ ወታ ነቀነቀው መኪና ማይነቀነቅም ሱቅ አንድ በረሰ ከፈተም ከትላንትና በአዲስ አበባ ዙሪያ የንግድ መደብሮች መዘጋታቸውንና የመጓጓዣ አገልግሎት መቋረጡም በሮይተርስና በፈረንሳይ ዜና አገልግሎቶች እንዲሁም በማህበራዊ መገናኛ አውታሮች ተዘግቧል። በፌስቡክ ገጻችን ከተላኩ አስተያየቶች መካከል ሀያት አህመድ ወያኔ ችግሮችን በመሳሪያ ፈታለሁ እያለ ይበልጥ ከሚያባብስ ቆም ብሎ ቢያስብ ጥሩ ነው ብላለች። ሞሳ ሰኢድ በበኩሉ ሀገሪቷን ሌላ አካል እንደሚቆጣጠራት ትናንትናና ዛሬ አየው በቃ አለቀ ሲል፣ ቅዱስ ያሬድ ደግሞ ባጭሩ ስልጣን ለህዝብ ያስረክብ ብሏል።